ስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። የዞትር ጥበቃው ያልተለየን ልዑል እግዚአብሔር አምላካችን ይመስገን። የዛሬን ቀን በቸርነቱ ደርሰን ይኸው የዕለቱን ዝግጅታችንን ማለትም የመጽሐፍ ቅዱስ ጥናታችንን ይዘንላችሁ ቀርበናል። ባለፈው ክፍለ ጊዜ ጥናታችን በተከታታይ ስንመለከት የነበረው የኦሪት ዘፍጥረት መጽሐፍ ጥናታችንን ዛሬ የምንቀጥላለን። ያዕቆብን ለመግራትና ለማስተካከል ጌታ ለብቻው በምድረ በዳ አልተውም። ከአንዱ የኑሮ ገጠመኝ ወደ ሌላው የተሻለ ለማለፍ ሲል ብቻውን መንገደኛ ሆኖ ሳለ ሩሩ አምላክ ባጠገቡ ቆሞ አበረታታው። ለጌታ የማይመች የሚቆረፍድ ሕይወት አንግቦ ለብሶ ብቸኛ ሆኖ ረጅም ጉዞ አደረገ። የፍቅርም አምላክ ለብቻው ሳይተው ተከተለው። እኛም በዚህ ዓለም እንጓዘው ዘንድ የሚገባንን የብቸኝነት ኑሮና መንገድ በፊት ለፊታችን ከተዘረጋ ጌታ ይመስገን፣ አንሰጋም፣ አንጨነቅም። ከእኛ ጋር ሆኖ የሚያጸናን የብቸኛ ተጓዥ መንገደኛ አምላክ ከእኛም ጋር ነው። እግዚአብሔር ወገኖቼ እኔና እናንተን ለመግራት ፈጽሞ አይታክትም። ያዕቆብ በብልጣብልጥነቱና በዘደኛነቱ ለማምለጥ እንዲሁም ደግሞ ለመሻገር የፈለገውን ነገር ሁሉ አስጥሎት እግዚአብሔር በራሱ ፈቃድ ውስጥ አስገባው። እኔና እናንተንም እንዲሁ እየገራን በራሱ ፈቃድ ውስጥ ደግሞ እስኪያስገባን በእግዚአብሔር ዘንድ በትዕግሥት መራመድ ለእኔና ለእናንተ መልካም ነው። እግዚአብሔር ይክበር ይመስገን። እስቲ እንዲህን በለው ሃሌሉያ! ጌታ ለዘላለም ይክበር ይመስገን። የእግዚአብሔር በጎነት፣ የእግዚአብሔር ቸርነት አልተለየንም። ገና ከማለዳው ከዕድሜያችን ዘመን ጀምሮ ካገኘን ጠዋት ጀምሮ ማለቴ ነው። እግዚአብሔር እስከዚህች ሰዓት ድረስ እኔና እናንተን መርቶናል። ስንጎብጥ ሳንቃና ስንቀር ከእርሱም ፈቃድ ለመሸሽ እምቢ አሻፈረኝ ባልንበት ሰዓት ሁሉ እግዚአብሔር በፍቅር አንቀልቧው እኔና እናንተን ተሸክሞ ተንከባከበን ከቅዱሳን ቁጥር ሳያጎለን በቤቱ እንድንኖር ደግሞ ከእኔና ከእናንተ ጋር ወጥቶ ወርዷል። እግዚአብሔር ከዚህ የበለጠ ፍቅር ምንድን ነው? እግዚአብሔር ለዘላለም የተመሰገነ ይሁን። ሳሙኤል በርሳሞ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር ኑሮውን ይባርክ እያለን ወደ ዕለቱ ጸሎታችን እናልፋለን። ናመስግን። እኔንም ወገኖቼንም ወንድሜ ያለማየውንም እግዚአብሔር ሆይ ገና ገና እግዚአብሔር ሆይ ከእናታችን ማፀን ጀምሮ ታውቀናል። አልተውከንም። ዛሬም ደግሞ ከናፍርቶቻችን ተከፍተው ቅዱሱንና ዘላለማዊ ስምህን ይጠሩ ዘንድ እግዚአብሔር ሆይ የገራሃቸው አንተን የገዛህን የወደድከን በልጅህም በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ሰው እንሆን ዘንድ ኖ አምላካችን ወይ የሾምከን አንተ ነህና እናመሰግንሃለን አቤቱ አምላኬ ሆይ፣ ደረጃችሁ በዚህ ስፍራ ለመቀመጥ አይፈቅድላችሁም ችሎታም የላችሁም አትለንም። እነሆ በፊት ታስበናልና ለዘላለሙ እግዚአብሔር ሆይ እናመሰግንሃለን። ኑሮ አልሳካቢል ውጣ ውረዱ ቢበዛ፣ ብዙ እንቅፋትም ቢኖር እግዚአብሔር ሆይ የኑሮአችን ሥርና መሠረት ሆነ እስከ ዛሬ ደግሞ ተሸክመ በዚህ ሰዓት በፊትህ ደግሞ እንድንቀርብና ስምህን እንድንጠራ ስለ ረዳህን እንወዳሃለን። ክበርልን እግዚአብሔር ሆይ የነገውን ደግሞ አንጨነቅም። ተስፋችን አንተነህና ትታደገናለ ትታደገናል። ዛሬ ያቆምከን አምላካችን ነገም ደግሞ ከእኛ ጋር ስላለ ደስ ይለናል። በዚህች ሌሊት እንኳ ቁርበታችን ባልጋችን ላይ ባረፈበት ስፍራ እንደ ሳሙኤል ጠርተህ ደግሞ ታነጋግረናል። እነሆ እግዚአብሔር አምላካችን ሆ ሕይወታችንን ለመሥራት አንተ ገና ብዙ ዓመት አይፈጅብህም። ቀጠሮም ደግሞ እንድንወስድ ገና አታስገድደንም። ኦ ጌታ ሆይ ዛሬ አስበን በዚህች ሰዓት አስበን፣ ለሌሎች ወገኖቻችን እንደ ዮሴፍ መድኃኒት ለመሆን እንድንችል እግዚአብሔር ሆይ እርዳን። ኦ አምላኬና ጌታዬ ሆይ በናቁንና በጠሉን ዘንድ መድኃኒት ታደርገን ዘንድ ዛሬ ሕይወታችንን ሥራ ስምህም ይክበር ይግነን። ጌታ ሆይ አንተን ያላወቁ በጨለማ የሚኖሩ በመደናቀፍ የሚኖሩ በየየ የሚኖሩ እያገኙ ያጡ እየበሉ የከሱ ብዙዎች አሉና፣ ለእነዚህ ደግሞ መድኃኒት አድርገ ወደ እነሱ ላክን። በዚህች ምሽት የምንማረውን ቃልህን ባርክልን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስምን ለምንሃለን። አሜን። እግዚአብሔር አምላካችን ከያዕቆብ ቤተሰብ ከዮሴፍም ቢሆን ማለቴ ነው ከልጆቹ አንድ ላይ አጠቃሉ እንድንማር የፈለገው ታላቅ ነገር አለ። ዮሴፍ ወደ ግብፅ ባይሸጥ ኖሮ በችግር በመከራው ጊዜ አዎ፣ ያ ቤተሰብ በምን ላይ ይወድቅ እንደ ነበረ አስቡ። እኔና እናንተን እግዚአብሔር መድኃኒታ አድርጎ ወደ አንድ ስፍራ ለመላክ ሲፈልግ አዎ በጠባቡም ነገር ውስጥ እንድናልፍ ይፈልጋል። መጀመሪያ ላንረዳ እንችላለን። የዛሬውን ሐዘናችንን የዛሬውን ቁንጥጫ የዛሬውን ዕጡጫ የዛሬውን እንቅፋት አይተን ምን ነው እግዚአብሔር ምን አደረግኩ፣ በስፍራው የለህም እንዴ? እውነትም አምላክ አይደለህም አንተ፣ ዓይን የለህም እያልን የምናጉረመርምበት ብዙ ብዙ ቁጥሮች፣ ብዙ ቀኖች፣ ብዙ ሰዓታት ሊኖሩ ይችላሉ። እግዚአብሔር ግን ይህን ንግግራችንን ይህን ስንፍናችንን ያሳፍር ዘንድ አንድ ቀን ደግሞ በድል ሲያራምደን፣ አልመሰለኝም ነበር። ለካ እግዚአብሔር እውነት የዓለም መድኃኒት ነው። ለካ እግዚአብሔር እንዲህ ሊያደርግ ኖሯል። ይህንም በእኔ ላይ ያመጣው እያልን እነሆ እንገረማለን፣ እንደነቃለን፣ በተናገርነውም ነገር እንጸጸታለን። እግዚአብሔር ወገኖቼ፣ ዮሴፍ ወደ ግብፅ ምድር ሄዶ በዚያ ተሽጦ ይቀመጥ ዘንድ ለቤተሰቡ መጀመሪያ አቅዶ ነበረ። ወንድሞቹ ለክፋት አሳልፎ ቢሰጡትም እግዚአብሔር ያንን ክፋት ግን ለመልካም ለወጠው አለ ዮሴፍም አዎ እግዚአብሔር መድኃኒት አደረገኝ አለ። እግዚአብሔር ለጥቅም አደረገኝ አለ። ከዚህ የበለጠ ምን አለ ወገኖቼ? ዛሬ በዚህች ምሽት ልሰብካችሁ አይደለም። እግዚአብሔር በዮሴፍ ሕይወት ውስጥ ድንቅን ነገር እንድንማራ አድርጎናልና ስሙ ለዘላለም እየተመሰገነ ይሁን። ዛሬ ደግሞ ከምዕራፍ አርባ ሰባት ታላቅን ነገር እንማራለን። እስቲ መጽሐፍ ቅዱሶቻችሁን ታዲያ እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ አርባ ሰባትን ተመልከቱ ወገኖቼ፣ ያዕቆብ ቤተሰብ ወደ ግብፅ ደርሶ ጌሴም በሚባል ስፍራ መስፈሩን ካለፈው ትምህርታችን ከምዕራፍ አርባ ስድስት ተመልክተናል። ጌሴም በወቅቱ እጅግ ባለጠጋ ስፍራ ነበረ። በዚህ ምዕራፍ ውስጥ ግን በያዕቆብ ሕይወት ታላቁን የሕይወት ምዕራፍ እንመለከታለን። ያዕቆብ በመጀመሪያዎቹ የሕይወቱ ወራት ጥሩ የሕይወት ገጽታ አልነበረውም። የእምነት ሰው አልነበረም። ይህን ደግመን ደጋግመን እንድንመለከት ጌታ መንፈስ ቅዱስ እየግድ ብሎናል። ወደ መጨረሻዎቹ የዕድሜዎቹ ዘመናት ግን ረሃቡ በተጠናከረበት ጊዜ የእምነት ሰው ወደ መሆን መጣ። ያዕቆብ በቁጥር አንድ ዮሴፍ አባቱንና ወንድሞቹን በፈርዖን ፊት ሲያቀርብ እንመለከታለን። እንዲህ ይላል፣ ዮሴፍም ገባ፣ ለፈርዖንም ነገረው እንዲህ ብሎ አባቴና ወንድሞቼ፣ በጎቻቸውም፣ ላሞቻቸውም፣ ያላቸውም ሁሉ ከከነዓን ምድር ወጡ። እነርሱ በጌሴም ምድር ናቸው ይላል ዮሴፍ። የጌሴም ምድር እንዲፈቀድለት ከመጠየቁ በፊት ዘመዶቹን ሁሉ በዛ መሬት ላይ አስፍሮ ነበረ። ይህም በዮሴፍ የተቀየሰ ዘዴ ነው። ቁጥር ሁለትና ሦስትን እንመልከት። ከወንድሞቹም አምስት ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ሥራችሁ ምንድር ነው አላቸው። እነርሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በጋር ቢዎችነን አሉት ይላል። በዚያን ወራት እረኞች በምድሪቱ ላይ ብዙ አይስማሙም ነበረ። ግብፃውያን ከብት በማርባት ብዙም የማይሳተፉና የማይንቀሳቀሱ ሰዎች ነበሩ። ከቁጥር አራት እስከ ስድስት ያለውን ደግሞ እንመልከት። ፈርዖንንም እንዲህ አሉት በምድር ልንቀመጥ በእንግድነት መጣን የባሪያዎች በጎች የሚሰማሩበት ስፍራ የለምና ረሃብ በከነአን ምድር እጅግ ጸንቶአልና አሁንም ባሪያዎች በጌሴም ምድር እንድንቀመጥ እንለምንሃለን ካሉት በኋላ ቀጠላ አድርጎ እስከ ቁጥር ስድስት ነው የምናነባው። ፈርዖንም ዮሴፍን ተናገረው እንዲህ ብሎ፣ አባትህና ወንድሞች መጥተውልሃል። የግብፅ ምድር በፊትህ ናት። በመልካሙ ምድር አባትህንና ወንድሞችህን አኑራቸው፣ በጌሴም ምድር ይኑሩ። ከእነርሱም ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው፣ ይለዋል። በግረኝነት በግብፃውያን ወግና ባህል ያልተለመደ ስለነበረ፣ ፈርዖን በግ ጠባቂ ይፈልግ ነበረ። ዮሴፍም የአባቱን ቤተ ሰዎች ሁሉ በፈርዖን ፊት እንደ በግ ጠባቂ አድርጎ አቀረበ። ቁጥር ሰባት ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆሞ፣ ያዕቆብም ፈርዖንን ባረከው ይላል። የሚገርም ነው። ያዕቆብ ለፈርዖን በረከት መሆን ሲጀምር፣ ለእግዚአብሔርም ሕያው ምስክር እየሆነ በፈርዖን ፊት ይመላለስ ነበረ። ያዕቆብን ሕይወት ተመልከቱ። ከየት ተነስቶ ወዴት እንደመጣ አሁን ምን መናገር እንደ ጀመረ። ፈርዖንም ይላል ቁጥር ስምንት ፈርዖንም ያዕቆብን የዕድሜህ ዘመን ስንት ዓመት ነው አለው። ፈርዖን የያዕቆብን ዕድሜ በጠየቀ ጊዜ ያዕቆብ ዕድሜውን ተናግሮ ስለ ራሱ በትዕቢት የተሞላ ንግግር አላደረገም ነበር። ይህም የሕይወቱን ለውጥ ያሳየናል። ወገኖቼ ቁጥር ዘጠኝን ደግሞ ቀጠላ አድርገን እንመልከት። ያዕቆብም ለፈርዖን አለው የእንግድነቴ ዘመን መቶ ሰላሳ ዓመት ነው የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አባቶቼ በእንግድነት የተቀመጡበትንም ዘመን አያህሉም ሲል ይመልስለታል። ያዕቆብ ወደ ግብፅ ሲመጣ አንድ መቶ ሰላሳ ዓመት ሲሆን ከዐሥራ ሰባት ዓመታት በኋላ ማለትም በአንድ መቶ አርባ ሰባት ዓመቱ አርፏል። ለሞት የቀረበ ዕድሜ ነበረው። ነገር ግን ዮሴፍን በሕይወት ማግኘቱ ዕድሜውን አርዝሞለታል። ያዕቆብ በፈርዖን ፊት በቀረበ ጊዜ የራሱን የሕይወት ገድል ማውራት ትቶ እውነትን መናገሩ የተለወጠ ሕይወት እንደ ነበረው ያረጋግጥልናል። ክብርንም ሁሉ ለእግዚአብሔር የሚሰጥ ንግግር ያደርግ ነበረ። ያዕቆብ አዎ ብልጣብልጥ፣ ዘደኛ የነበረ አንድ ሰው ነሆ ለእግዚአብሔር ዝቅ ብሎ እግዚአብሔርን ሲያመሰግን እውነትን ሲናገር ስንመለከት ደስ ያሰኛል። ቁጥር ዐሥር ፈርዖንን ባረከው፣ ከፈርዖንም ፊት ወጣ ይለናል። በርግጥ ይህ የሕይወት አጋጣሚ ያዕቆብን ትዕቢተኛ ቢያደርገው ወይም ደሞ ሊያደርገው ይችል ነበረ። ያዕቆብ ግን ራሱን የሚያውቀው በጸጋው ብቻ እንደ ዳነ ኀጢአተኛ ነበረ። ወገኖቼ ዛሬ ብዙ ክርስቲያኖች ሕይወታቸው በትዕቢት እየተሞላ ነው። ስለ ራሳቸው ብዙ ያወራሉ፣ ስለ አገልግሎታቸው ብዙ ይመሰክራሉ፣ በየጉባኤውም ክብርን ይፈልጋሉ። እውነቱን ከተነጋገርን ግን ወገኖቼ ሁላችን የምንታበይበት የሌለን ኀጢአተኞች ሰዎች ነን። በአባቶቻችን በዘሮቻችንና በአስተማሪዎቻችን ልንታመን አንችልም። ብዙውን ጊዜ የምናደርጋቸውን ነገሮች ለማስመሰል ብቻ ስለምናደርግ ሕይወታችን በውሸት ካባ የተሸፋፈነ ሐሰተኛ ሕይወትን ይኖረናል። እንደዚሁም ደግሞ እንመላለሳለን፣ እንኖራለን። ይህንን ስናረጋግጥ በእግዚአብሔር ፊት እውነትን መናገርና ራስን ዝቅ ማድረግ አስፈላጊ እንደሆነ እንረዳለን። ያዕቆብ ዘመኑን ሁሉ በማጭበርበር አሳልፎ በመጨረሻም እውነትን መናገር ተማረ። ከቁጥር 11 እስከ 13 ያለውን ደግሞ እንመልከት። ኦሪት ዘፍጥረት ምዕራፍ 47 ከቁጥር 11 እስከ 13። ዮሴፍም አባቱንና ወንድሞቹን አኖረ፣ ፈርዖን እንዳዘዘን በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ዮሴፍም ለአባቱና ለወንድሞቹ ለአባቱም ቤተሰቦች ሁሉ እንደ ልጆቻቸው መጠን እህል ሰጣቸው ይላል። በዚህ ታሪክ ውስጥ ከናንና ግብፅ ሁለቱ መሠረታዊ አድራሻዎች ናቸው። ያዕቆብ በከናን ቀርቶ ቢሆን ኖሮ በረሃብ ቤተሰቡ ያልቅ ነበረ። ግብፅ በወቅቱ እህል ባታመርትም ባታምርትም የእህል ክምር ግን ነበራት የአፍሪካ ምድር በዛ ወቅት ከድርቅ የተነሳ ረሃብ ሳያጠቃውም አልቀረም። ቁጥር አሥራ አራት ዮሴፍም ከግብፅ ምድርና ከከነአን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው ይላል። በዚህ ስፍራ የነበረውን ሁኔታ ተጠቅሞ ዮሴፍ መሬት እንደ ገዛ የሚናገሩ አንዳንድ ሰዎች አሉ። በሌላ አባባል የመሬቱን ዋጋ ዝቅ አድርጎ ገዛ ማለት ነው። ይህ ለእኔ ተገቢ አባባል አይመስለኝም፣ ምክንያቱም ዮሴፍ ራሱን ለማበልጸግ ሲሞክር አይታይምና። አንዳንድ ሰዎች መሬታቸውን ለመኖሪያ ብቻ ሳይሆን ከሚያስገኘው ጥቅም ጋር አያይዘው ጥቅም ያሳድዳሉ። ይህ አሰራር በግብፅ የነበረ ቢሆንም ዮሴፍ ግን መሬቱን ገዝቶ ሰዎቹ እየበሉ ይኖሩበት ዘንድ ሰጣቸው ዮሴፍ ነገሩን ሁሉ በሕግና በሥርዓት እንዳደረገ ይታመናል ወገኖቼ ከቁጥር ዐሥራ አምስት እስከ ሀያ ያለውን ደሞ እንመልከት እንዲህ ይላል ብሩም በግብፅ ምድርና በከናን ምድር አለቀ የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህ ሲሉ እንጀራ ስጠን ስለ ምን በፊት እንሞታልን ብሩ አልቆብናልና ዮሴፍም ከብቶቻችሁን አምጡልኝ ብር ካለቀባችሁ በከብቶቻችሁ ፈንታ እህል እሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው በበጎቻቸውም በላሞቻቸውም በአህዮቻቸውም ፈንታ እህልን እሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፈንታ እህልን መገባቸው። ዓመቱም ተፈጸመ። በሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰውርም፣ ብሩ በፍጹም አለቀ። ከብታችንም ከጌታችን ጋር ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊት ስለ ምን እንሞታለን? ምድራችንስ ስለ ምን ትጠፋለች? እኛንም ምድራችንንም በእህል ግዛን፣ እኛም ለፈርዖን ባሪያዎች እንሁን ምድራችንም ለእርሱ ትሁን፣ እኛ እንድንድን እንዳንሞትም ምድራችንም እንዳትጠፋ ዘር ስጠን። ዮሴፍም የግብፅን ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለ ጸናባቸው ርስታቸውን ሸጠዋልና ምድሪቱ ለፈርዖን ሆነች ይላል። ከዚህ ክፍል እንደምንረዳው በወቅቱ የነበረው ድርቅ እጅግ አስከፊ እንደ ነበረ ምንም ጥርጥር አልነበረም። በቁጥር ሀያ እንዲህ ያለውን ቃል ደግሞ እስቲ እንመልከት። ሕዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻዋ ድረስ ባሪያዎች አደረጋቸው ይላል። ብዙ ሰዎች የገጠር ኑሯቸውን እየለቀቁ ወደ ከተማ ይፈልሱ ነበረ። ምክንያቱም እህል የተከማቸው በከተማ ነበርና። ዮሴፍ ከመጀመሪያውም ጊዜ አንስቶ የእህል ማከማቻዎችን በየስፍራው ስላኖረ አሁን ሰዎቹ ያለ ችግር እህል ያገኙ ነበረ። ቁጥር ሦስትና አራትን ደግሞ እናንብብ። ዮሴፍም ሕዝቡን እንዲህ አለ፣ እነሆ ዛሬ እናንተንና ምድራችሁን ለፈሮን ገዝቻችኋለሁ። ዘሩ ሰዱና ምድሪቱን ዝሩ፣ በመከርም ጊዜ ፍሬውን ከአምስት እጅ አንዱን እጅ ለፈርዖን ስጡ። አራቱም እጅ ለእናንተ ለራሳችሁ ለእርሻው ዘርና ለእናንተ ምግብ፣ ለቤተሰባችሁና ለሕፃናቶቻችሁም ሲሳይሁን ይላቸዋል። ዮሴፍም የራቡ ዘመን በሚቀጥለው ዓመት እንደሚያቆም ያውቅ ስለነበረ ሰዎቹ እርሻን እንዲጀምሩ ሲያበረታታቸው እንመለከታለን። ወዳጆቼ እግዚአብሔር አምላኩ የሆነለት ሕዝብ ከለላውና ጥላው የሆነለት ሕዝብ ምን ያገኘዋል? ምንስ ያሰጋዋል? እግዚአብሔር የዘላለም ይክበር ይመስገን። አምላኬ አምላኬ አምላኬ ከለላ መሸሸያዬ የዘላለመን

janite ye was in

اپنا درکنے، پر بھر کے چھو مار کے، ہر استی وان طوارے نے، ایک شانہ یوں کہر۔ اپنا کہ، اپنا کہ، اپنا کہ، ہمرا کہ چلن آ

ዛሬ ደግሞ በመገረም ሕይወታችን እንዲሞላ አድርጓል። እግዚአብሔርን ምን ይሳነዋል? እግዚአብሔር ለዘላለም የተመሰገነ ይሁን። ዮሴፍ ያዕቆብን ቀብር በከነአን ለማድረግ ቃል ስለ መግባቱ የሚያወሳውን ክፍል ከቁጥር ሀያ ሰባት እስከ ሰላሳ አንድ ያለውን ተመልክተን የዛሬውን ትምህርታችንን እንደመድማልን እስቲ ዘፍጥረት ምዕራፍ 47 ከቁጥር ሀያ ሰባት እስከ ሠላሳ አንድ ያለውን አንድ ላይ እንመልከት። እስራኤልም በግብፅ ምድር በጌሴም አገር ተቀመጠ። ገዟትም፣ ረቡ፣ እጅግም በዙ። ያዕቆብም በግብፅ ምድር አሥራ ሰባት ዓመት ተቀመጠ። ያዕቆብም ሙላው የሕይወቱ ዘመን መቶ አርባ ሰባት ዓመት ነው። የእስራኤልም የሞቱ ቀን ቀረበ። ልጁን ዮሴፍንም ጠርቶ እንዲህ አለው፤ በፊትህ ሞገስን አግኝቼ እንደሆንኩ እጅህን ከጭኔ በታች አድርግ፣ በግብፅ ምድርም እንዳትቀብረኝ ምሕረትንና እውነትን አድርግልኝ። ከአባቶቼም ጋር በተኛው ጊዜ ከግብፅ ምድር አውጥተህ ትወስደኛለ፣ በመቃብራቸውም ትቀብረኛለ። እርሱም እንደ ቃለ አደርጋለሁ አለ። እርሱም ማልልኝ አለው። ዮሴፍም ማለለት። እስራኤልም ማለትም ያዕቆብን ነው። እስራኤልም በአልጋው ራስ ላይ ሰገደ ይላል። ያዕቆብ በከነዓን ለመቀበር ጥያቄ ሲያቅርብ ብዙ መሠረተ ሐሳቦችን ተመርኩዞ እንደነበረ ማየት እንችላለን። በመጀመሪያ ዕድሜው እየገፋ መምጣቱ የመሞቱ ወራት በጣም እንደ ቀረበ ያሳይ ነበረ። ዮሴፍም ለያዕቆብ ልጆች ያመቻቸው መሬት ስለ ተስማማቸው በግብፅ ለመቆየት የተስማሙ ይመስላል። የያዕቆብ ዕድሜ ግን ያዕቆብ ወደ ሞት መቅረቡን ያሳየናል። በዚህ ስፍራ ያዕቆብ በአባቶቹ ቃል ኪዳን እንደሚያምን በእርግጠኝነት መናገር እንችላለን። በመጽሐፍ ቅዱስ ውስጥ ይህንን በተለያየ ስፍራ እንመለከታለን። የብሉይ ኪዳን ተስፋ ምድራዊ ተስፋ ነበረ። አብርሃም በምድር ላይ ከሞት የመነሳት ሐሳብ ስለ ነበረው በከነዓን መቀበር ፈለገ። ይስሐቅም እንዲሁ። ያዕቆብም ተመሳሳይ ሐሳብ ሲያቀርብ እንመለከታለን። በብሉይ ኪዳን ውስጥ የመነጠቅና ጌታን በአየር ላይ የመቀበል ተስፋም ብዛም አይንጸባረቅም። የብሉይ ኪዳን ተስፋ ከመሲሁ ጋር በመስማማት ምድራዊ መንግሥት መመሥረት ነበረ። ይህ ሲሆን ታላቁ የእስራኤል ተስፋ ይፈጸማልና ያዕቆብ የዚያ መንግሥት አካል መሆን ስለሚፈልግ በግብፅ መቀበር አልፈለገም። ይህም በእግዚአብሔር ያለውን እምነት ያሳያል። ዛሬ እኛ የትም ብንቀበር በመነጠቅ ቀን ከሙታን ተነስተን በመንፈስ እንደምንነጠቅ ስለምናውቅ እምብዛማ አይጨንቀንም። በክርስቶስ ያሉና በክርስቶስ ሆኖ የሞቱ ሁሉ ከየስፍራው ይሰበሰባሉ። የመነጠቅ ምድራዊ አድራሻ የለውምና የብሉይ ኪዳን ተስፋ ወገኖቼ፣ ምድራዊ ቢሆንም የሙታን ትንሣኤ ተስፋ ነበረው። ስለዚህ ያዕቆብ የትንሣኤን ተስፋ የሚጠባበቅ የእምነት ሰው ነበር እንላለን። ታላቅን ነገር እግዚአብሔር አስተምሮናል፣ ከያዕቆብ ይወት እግዚአብሔርን ስለዚህ እጅግ አድርገን እናመሰግናለን። ደህና አደሩልን።